ሀገሮች ከኦሮሚያና ከአማራ ክልል በሁከት ተጠርጥረው የተያዙ ወደ አምስት ሺህ የሚጠጉ ታሳሪዎች መለቀቃቸውን የሚመለከተው ዘገባ ነው። የኢትዮጵያ መገናኛ ብዙኃን ማምሻውን እንደዘገቡት ሳላጌ ብር ሸለቆና ጦር ላይ ነው ስልጠና ወስደው የተለቀቁት እነዚህ ታሳሪዎች። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። በመንግስት የመገናኛ ብዙኃን እንደተገለጸው ዛሬ የተለቀቁት አራት ሺህ ስምንት መቶ ሰዎች በሀገሪቱ ተፈጥሮ ከነበረው አለመረጋጋት ጋር በተያያዘ በሁከት የተጠረጠሩና በጦላይና በብር ሸለቆ ማሰልጠኛዎች የታድሶ ስልጠና የወሰዱ ናቸው። በተለይ ከኦሮሚያ አምስት ዞኖች ተጠርጥረው የተያዙትና በጦላይ የታድሶ ስልጠና የወሰዱት አራት ሺህ ሰዎች በተለቀቁበት ስነ ስርዓት ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተገኝተዋል። ጥያቄ ማቅረብ መብት ነው ያሉት ጠቅላይ ሚኒስትሩ በአመፅ በሁከትና በጉልበት ጥያቄን ማቅረብ ግን ዋጋ ያስከፍላል ብለዋል። የደረሳችሁበትም ድምዳሜ አይደገምም በጭራሽ አይደገምም የሚል ነው። እኔ እንደገባኝ እዚህ ድምዳሜ ውስጥ የደረሳችሁት፣ ህገ መንግስቱ በደም የተጻፈ ህገ መንግስት ነው። በብዙ መስዋዕትነት የተጻፈ ህገ መንግስት ነው። የእያንዳንዱን ብሔር ብሔረሰብም ሆነ የግለሰብ የዜግነት መብት የሚያስከብር ህገ መንግስት ነው። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ። ስለዚህ የሚከለከለው ነገር ቢኖር በአመፅ፣ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል። ቀደም ሲል ለተፈጠረው ችግር ስህተት የሰሩት መንግስትም ሰልጣኞቹም መሆናቸውን ጠቅላይ ሚኒስትሩ አብራርተዋል። የእናንተን ስህተት እናንተ ተናግራቸዋል። ዛሬ ለመናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርቦ ማወያየት፣ ድምፃችሁን መስማት፣ እነዚህን ነገሮች በማድረግ ዙሪያ ጉድለቱ አለብን። ስለዚህ እናንተ በአቋም መግለጫችሁ አይደገምም እንዳላችሁ ሁሉ መንግስትም ገዢው ወይም አስተዳዳሪው ፓርቲ ኦህዴድ፣ ኢህአደግም በፌዴራል ደረጃ ደግሞ ኢህአደግም ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሃድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። ከኦሮሚያ ክልል በተጨማሪ ከአማራ ክልል የተያዙና በብር ሸለቆ ማሰልጠኛ የተሃድሶ ስልጠና የወሰዱ ስምንት መቶ ዜጎች እንደዚሁ መለቀቃቸውን የመንግስት የመገናኛ ብዙኃን ዘግበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ